መዝሙር አንድ መቶ አርባ አንድ አቤቱ ወደ አንተ ጮኽ ስማኝ፣ ወደ አንተ ስጮኽም የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሣቴም እንደ ሰርክ መሥዋዕት ትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው፣ አመፅን ከሚያደርጉ ሰዎች ጋር ለኀጢአት ምክንያት እንዳልሰጥ ከምርጦቻቸውም ጋር አልተባበር። ጻድቅ በምሕረት ይገስጸኝ ይዝለፈኝም፣ የኃጢያተኛ ዘይት ግን ራሴን አይቅባ፤ ጸሎቴ ገና በክፋታቸው ላይ ነውና፣ ኃያላኖቻቸው በአለት አጠገብ ተጣሉ። ጣፋጭ ናትና ቃሌን ይሰማሉ። በምድር ላይ እንደ ተሰነጠቀ እንደ መሬት ጓል፣ እንዲሁ አጥንቶቻችን በሲኦል ተበተኑ። አቤቱ ጌታ ዓይኖቼ ወዳንተ ናቸውና በአንተ ታመንሁ፣ ነፍሴን አታውጣት። ከሰወሩብኝ ወጥመድ፣ አመፅንም ከሚያደርጉ ሰዎች እንቅፋት ጠብቀኝ። እኔ ብቻዬን እስካልፍ ድረስ ኃጢአተኞች በወጥመዳቸው ይውደቁ።